የሶማሊያው ፕሬዝደንታዊ ምርጫ ነገ ረቡዕ ሊካሄድ ቀነ ቀጠሮ ቢያዝም የሀገሪቱ የምርጫ ቦርድ ግን ለሌላ ጊዜ መተላለፉን ትናንት ይፋ አድርጓል። የሙስናና ሌሎች ፈተናዎች ክሶች እየተሰሙ ባሉበት ሁኔታ የምርጫው ለሌላ ጊዜ መተላለፍ በጠቅላላው የምርጫ ሂደት ላይ ምን አይነት አንድምታ ይኖረው ይሆን ስትል የአሜሪካ ድምጿ ጂል ክሬግ የሶማሊያ ጉዳይ አዋቂዎችን አነጋግራ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርበዋል። ውስብስብ ባለው የሶማሊያ የምርጫ ስርዓት መሰረት የተለያዩ የጎሳና የክልል ተወካዮች የሁለቱን ብሔራዊ ምክር ቤቶች 50 በመቶ አባላት ሲመርጡ ቀሪው የሸንጎ አባላት ተመርጠው ውጤቱ እስኪታወቅ ድረስ ፕሬዝዳንታዊ ምርጫ አይካሄድም። እናም በሶማሊያ ሕገ መንግሥት መሠረት የአገሪቱ ምክር ቤት አባላት የቀጣዩን የሶማሊያ ፕሬዚዳንት እስኪወስኑ ድረስ ገና ረዘም ያለ ጊዜ ሊወስድ ነው። አብዲ ዋሃብ ሼክ አብዲ ሳመድ በናይሮቢ ነዋሪ የሆኑ የሶማሊያ ጉዳይ ተንታኝ ናቸው። የምርጫው ሂደት ለመራዘሙ ግድ የሆነበትን ምክንያት ቢረዱም ፈጥኖ መካሄድ ግን አለበት ባይ ናቸው። የአሁኑ ምርጫ ሂደት በሚቀጥሉት 15 ቀናት ውስጥ የማይጠናቀቅ ከሆነ የርዕሰ ብሔሩ የፓርላማና የሕግ መወሰኛው ምክር ቤት አባላት ሕጋዊነት ተጠያቂ ይሆናል። የሶማሊያ የምርጫ ቦርድ ኃላፊ ትናንት ሰኞ ነው አዲሱ ፕሬዚዳንት ከአንድ ወር ብዙም ያልዘለለ ጊዜ የቀረው የአውሮፓውያኑ አዲስ ዓመት ከመባቱ አስቀድሞ ይመረጣሉ ሲሉ ያስታወቁት። ይሁን እንጂ የጉቦ ወከባና ደንብ ያልተከተሉ የተወካዮች ለውጥን የመሳሰሉ ጉዳዮች የምርጫውን ሂደት ጥያቄ ውስጥ አስገብተውታል። የሶማሊያ ተወላጅ የሆኑት አብዲ ሳማተር በዚህ በዩናይት ስቴትሱ የሚኒሶታ ክፍለ ግዛት የሚኒሶታ ዩኒቨርሲቲ የመልክዓ ምድር ጥናት መምህር ናቸው። ይህን መሰል ችግሮች የምርጫውን ውጤት ያገድፉታል ነው የሚሉት። አይበለውና ከአንዳች የቁማር መጫወቻ ስፍራ ቢሆን ይህ ምርጫ እንደ አውሮፓውያኑ የዘመን አቆጣጠር በ2012ቱ ከተካሄደውም ሆነ ከዚያ በፊት ከተካሄደው ይበልጥ የተበታተነችና ንቅዘት የተንሰራፋባት ሶማሊያ እንድትፈጠር ምክንያት ይሆናል ብዬ ባለፉት 30 ዓመታት በሥራዬ ያጠራቀምኩትን ገንዘብ ለውርርድ አቀርባለሁ። በባህል በምጣኔ ሀብቱና በፖለቲካው በሁሉም ጎራ ማለት ይቻላል ተንሰራፍቶ የሚታየው ሙስና በቃላት መግለጽ ከሚቻለው በላይ ነው። አህመድ ሶሊማን ደግሞ ዋና መቀመጫውን በለንደን ያደረገው ዓለም አቀፉ የፖሊሲ ጉዳዮች ጥናት ተቋም ቻንታም ሃውስ የጥናት ባለሙያ ናቸው። ሙስና የበረታ ችግር ነው፣ ነገር ግን አዋንታዊነታቸው የጎላ አንዳንድ ክንዋኔዎች መዘገባቸውን የሚያረጋግጡ ማሳያዎችም አሉ ባይ ናቸው። ይህን ምርጫ ሰዎች በተለያዩ መገናኛ ብዙኃን እየተከታተሉና እየዘገቡበት መሆኑ ራሱ አንድ አዎንታዊ ገጽታው ነው። በማኅበራዊ መገናኛ ብዙኃን በእጅጉ እየተዘገበ ነው። ማኅበራዊ መገናኛው ደግሞ እያንዳንዱን መቀመጫ እያንዳንዱንና ለዚያ መቀመጫ የሚወዳደሩ ግለሰቦችን እየቆጠረ ነው። ስለዚህ በምርጫው ላይ ብዙ የቅርብ ክትትል አለ። ሶማሊያውያን ጥብቅ ከሆነው የምርጫ ሂደት መዛነፍ ወይም መለወጥ ይልቅ የምርጫውን ሂደት ማጠናከር ይበልጣል ብለው ያምናሉ።